በኮሮና ቫይረስ ምክንያት በእንቅስቃሴ ላይ ገደብ ከተጣለ በኋላ በትምህርትና በሕክምና ምክንያት ህንድ ውስጥ የሚገኙ ኢትዮጵያውያን በየዕለቱ ተደራራቢ ችግር እየደረሰባቸው መሆኑን ገለጹ። አስራ ስድስት የሚሆኑ ተማሪዎች ከሙምባይ የሚደረግ ልዩ በረራ እንደሚኖር ሰምተው ሰላሳ ስድስት ሰዓታት በመኪና ተጉዘው ሲደርሱ የተባለውን ባለማግኘታቸው ለከፍተኛ ችግር መዳረጋቸውን ተናግረዋል። ኒውዴሌ የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያኑን ወደ ሀገራቸው ለመመለስ እየሰ ራ ቢሆንም እስካሁን ምክንያቱ ባልታወቀ ሁኔታ እንዳልተሳካለት ነግረውናል። ቀጣዩ ዘገባ ሁኔታውን ይዳስሳል። ደቡብ ምስራቅ ህንድ ውስጥ አንድራ ትራዲሽ ስቴት በሚባል ቦታ በትምህርት ላይ የነበሩ 16 የዩኒቨርሲቲ ተማሪዎች ኮቪድ-19 ካሳደረባቸው ጫና ሸሽተው ወደ ኢትዮጵያ ለመሄድ ያደረጉት ትግል እንዳልተሳካላቸውና ሙምባይ ውስጥ ቀጣዩን ሁኔታ በመጠባበቅ ላይ እንደሚገኙ ገለጹ። አንድ ስሙ እንዲጠቀስ ያልፈለገ ተማሪ ሁኔታውን እንዳስረዳን ከሆነ ተማሪዎቹ የሚማሩበት ቦታ ከሙምባይ 1500 ኪሎ ሜትር ርቀት ላይ ይገኛል። ትምህርት ቤት ተዘግቷል። በህንድ ያለው የኮሮና ቫይረስ ስርጭት በመጨመሩም ሁኔታውን አሳሳቢ ያደርግባቸዋል በመጨረሻም ወደ ኢትዮጵያ ለመመለስ ወስ ነው ቴሌግራም በተሰኘው የመረጃ መለዋወጫ መተግበሪያ አማካኝነት በህንድ የሚገኙ ኢትዮጵያውያን ማህበረሰብ በሚለው የቡድን ገጽ ላይ ባደረጉት የመረጃ ልውውጥ የኢትዮጵያ አየር መንገድ ከኢትዮጵያ መንግስት ጋር በመተባበር ህንድ ለህክምናና ለተለያየ ጉዳይ ሄደው እንቅስቃሴያቸው ለተገደበ ኢትዮጵያውያን ልዩ አውሮፕላን ማዘጋጀቱን ከአየር መንገዱ ሰራተኛ ይሰማሉ ትኬት የቆረጡበት ይህ በረራም ትላንት ረቡ ግንቦት 19 2012 ዓ ም ወደ ኢትዮጵያ ይጓዛል ተብሎ ስለተነገራቸውና በኮሮና ቫይረስ ምክንያት የአገር ውስጥ በረራም ስለተቋረጠ በጋራ ባዋጡት ገንዘብ 170000 ሩፒ ወደ 2200 የአሜሪካን ዶላር አካባቢ ማለት ነው ከፍለው ከ36 ሰዓታት ጉዞ በኋላ ሙምባይ ይደርሳሉ። ተማሪው ሙምባይ ከደረሱ በኋላ የገጠማቸውን ሁኔታ ያስረዳል። መጀመሪያ ኤምባሲ ጋር ያው ስታቸውን ስላለነሱንም ኮሚኒኬት አላደረግንም ነበር የአየር መንገድ ሰራተኛው ጋር ኮሚኒኬት አድርገን ያው ዚ ቻርተር ፍላይት እንዳለ ሲነግረን ነው እኛ በጣም ሪስክ ውስጥ ስለነበረ የመጣ ነው። በረሳችን ከደረስን በኋላ ግን ልዩ ፍላይቱ አንድ የተራዘመ ይልናል፣ አንድ ያላለቀ ፕሮሰስ አለ ይለናል። እኛ ደግሞ በአጋጣሚ የከፈልነው የትኬት ብርም በጣም ኮስቲ ስለነበረ የእጃችን ላይ ያለው ብር አለደ፣ በዛ ላይ ደግሞ ከደግሞ በጣም ሪድ ዞን የሚባለው ነው በጣም ሪስክ ያለበት ስለነበረ በዛ ዙሪያ ተዛም ተጨናንቀን ነበረ። ይህምን አሁን ያለ ነው ያው ሆቴል ውስጥ ነው፣ ግን ሁላችንም አልከፈልንም። ዝም ብለን ቁጭ ብለን ያለ ነው። እጃችን ላይ የነበረውን ብር ጨርሰናል። የፕሌን ቲኬትን ከፍለናል። የባስን መቶ ሰባ ሺ ሩፊ ከፍለናል አጠቃላይ። ስለዚህ በዚህ ምለ ስለነበረ አሁን ኤምባሲ ጋር ተነጋግረናል። እነሱ ያው መፍትሄ እየፈለግን ላችሁ ነው ምናምን ነገር ብለውኛል። አብዛኞቹ ተማሪዎች በኢትዮጵያ የዩኒቨርሲቲ መምህርና በመንግስት መስሪያ ቤት ውስጥ የተለያየ ቦታ ይሰሩ የነበሩ እንደሆኑ ይህው ተማሪ ገልጾ መንግስት ሊያስተምር የላካቸ እንደሆኑም ይናገራል። ከኤምባሲው መፍትሄ ለማግኘት ካደረጉት ከፍተኛ የስልክ ሙከራ በኋላም ዛሬ በህንድ ኒው ዴሊ የሚገኙት አምባሳደር ዶክተር ትዝታ ሙልጌታን አግኝተው ማነጋገራቸውን ገልጸዋል። አምባሳደሯም ኤምባሲው በትምህርትና በህክምና ምክንያት ህንድ ውስጥ የሚገኙ ኢትዮጵያውያንን ወደ ሀገራቸው ለመመለስ ተግቶ እየሰራ በመሆኑ ትንሽ እንዲታገሱ እንደጠየቋቸው ገልጸውልናል ነገር ግን የተማሪዎቹ ችግር ፋታ የሚሰጥ እንዳልሆነ ተማሪው ይናገራል። በኔ የውርስ ፕሮሰሱ ባለው በመንግስት አሰራር አራት ሊፈኝ ይችላል የሚል ነገር ነው እየፈቁኝ ያሉ። እኛ ደግሞ እስከዚያ መታገስ አንችልም። እንደምን እንዳልኩ ቢያንስ ላይ ምንም አይነት ገቢ ስለሌለን ሆቴልም የምንከፍለው ነገር ስለሌለ ነው ወደ ሌላ መውጣትም አንችልም። ሬዲዞን ነው እንትኑ ከተማው። ስለዚህ እነሱ ደግሞ ያው ውርስ በእርሳቸው ኮሚቴ እያደረጉ ያው መፍትሄ እንፈልጋለን የሚል አስተያየት ሰጥተዋል። በሌላ በኩል ከዚህ ቀደም የአሜሪካ ድምጽ ያነጋገራቸው ሕንድ ሙምባይ ለህክምና ከሄዱ በኋላ ህክምናቸውን ቢያጠናቅቁም በኮሮና ቫይረስ ምክንያት ወደ ሀገራቸው መመለስ እንዳልቻሉ ከተገለጹልን ኢትዮጵያውያን መካከል እህቱን በማስታመም ላይ የሚገኘው ሚኪያስ ተክለ ሃይማኖት አቤቱታቸውን ካሰሙ በኋላ ኤምባሲው እንዳነጋገራቸው ጠቁሞናል። እናንተ ጋር ካወራን በኋላ ሰኞ ዕለት ነው የሆነ ፎርም ተላከ። የሹፌር ስም ከሆስፒታሉ ደውለን ኤርፖርት ሊያደርስን የሚችል ሹፌር ስም እና ፎቶ የኔና የቴን ዱኔ ጎረቤታችን ስም አብረና ካተን አክን ኤምባሲው በአሁን ሰዓትም አስፈላጊውን ሰነድ አሟልተው ጉዞ በመጠባበቅ ላይ እንደሆኑ አስረድቶናል። አሁን እኔ ኦረዲ አሁን ቻርተርድ ፕሌን አለ በሚባለው እኔና ቴ ከፍለናል። ከፍለን ትኬት አለን የኤርላይንስ ትኬት እሱን እየጠበቅን ነው። እስቲም ፍላይት እንደተፈቀደላቸው እና ወረቀት ከሆስፒታል አዘጋጅታችሁ ጠብቁ ብለውናል። የፍላይት ዴቱን እና ታይሙን እነግራችኋለን ብለዋል። እሱንም ስላሉ ወረቀቱንም አዘጋጅተናል። ይሄኛው አለ ሁለት ኦፕሽን አለ ማለት እንግዲህ የቀደመውን ለመውሰድ ተዘጋጅተን እየጠበቅን ነው። አያይዞም ተማሪዎቹ የጠቀሱት ልዩ አውሮፕላን የተዘጋጀውም ለሁሉም እንደሆነ ገልጾ፣ ነገር ግን አየር መንገዱ በረራውን ለማድረግ ከህንድ መንግሥት በኩል ማግኘት የሚገባውን ሰነድ እየተጠባበቀ እንደሆነ እንደተገለጸላቸው ጠቁሞናል። በህንድ ኒው ዴሊ የሚገኙት አምባሳደር ዶክተር ትዝታ ሙልጌታ ዛሬም ሆነ ከዚህ ቀደም መረጃ እንዲሰጡን ተደጋጋሚ የስልክ ሙከራ አድርገን በተለያየ ምክንያት ከርሳቸው ምላሽ ለማግኘት ሳንችል ቀርተናል። በሌላ በኩል የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ አምሳሉ ትእዛዙ ከዚህ ቀደም በዚህ ጉዳይ ላይ ማብራሪያ ጠይቀ ናቸው መጀመሪያ ላይ የህክምና ጊዜያቸውን ያጠናቀቁ 61 ኢትዮጵያውያን ከኒው ዴሊ ወደ ኢትዮጵያ እንዲመለሱ መደረጉን ተናግረዋል። በቀጣይም የኢትዮጵያ መንግስት ከህንድ መንግስትና ከኢትዮጵያ አየር መንገድ ጋር በመተባበር ሀምሳ አራት ኢትዮጵያውያንን መዝግቦ ወደ ኢትዮጵያ ለመመለስ እየሰራ መሆኑን፣ ነገሮች ከተሳኩም በአንድ ሳምንት ውስጥ እንደሚመልሷቸው ባለፈው ሳምንት መግለጻቸው ይታወሳል። በትምህርትና በህክምና ምክንያት ህንድ ውስጥ የሚገኙት ኢትዮጵያውያን በበኩላቸው ኮሮና ቫይረስ በዓለም ላይ ያሳደረውን ሁለንተናዊ ተጽዕኖ እንደሚረዱ ገልጸው ነገር ግን ህንድ ውስጥ በቆየታቸው አንድ ቀን እየጨመረ በሄደ ቁጥር ችግራቸው እየተባባሰ እንደሚሄድ ተናግረዋል። ህንድ በኮሮና ቫይረስ የሚያዙ ሰዎች ቁጥር እየጨመረ በመምጣቱ መጀመሪያ ላይ የተጣለው የሁለት ወር የእንቅስቃሴ ገደብ ከተጠናቀቀ በኋላ ያራዘመችው ተጨማሪ የ15 ቀን የእንቅስቃሴ ገደብ ሊጠናቀቅ ጥቂት ቀናት ቀርቶታል። ኒውዴሊና ሙምባይ ኮሮና ቫይረስ በከፍተኛ ሁኔታ ከተሰራጭባቸው የህንድ ከተሞች የመጀመሪያው መስመር ላይ ይገኛሉ። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ